ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። የኢትዮጵያ አንጋፋና ምርጥ ድምፃውያን ማሕሙድ አሕመድና አሊ ቢራ ሜይ 14 2017 ዓለም አቀፍ መድረክ በሆነው የሜልበርን ሥነ ጥበብ ማዕከል ለታዳሚዎቻቸው የሙዚቃ ድግሶቻቸውን ያቋድሳሉ። ዘመን ያሸመገሉ ዕድሜ ጠግበው ያልወየቡ ከቶንም እንደ ስኮትላንድ ዊስኪ በቆይታቸው ሳቢያ ብርቱ ኃይልን የተላበሱ የትውልዶች ድልድይ ሆነው ትናንትን በዛሬ የትዝታ መስታወት አግዝፈው የሚያሳዩ ናቸው። በሜይ 14 የሜልበርን የሥነ ጥበብ መድረክ ላይ ግዘፍ ነስተው ጣመ ዜማዎቻቸውን በሙዚቃ አፍቃሪዎቻቸው ጆሮዎች ውስጥ አንቆርቁረው ሐሴትን ለማላበስ ስንዱ ሆነው ያሉትን ድምፃውያን መሐሙድ አህመድና አሊ ቢራን ብሩክ ድምፀ ቅላጼያችሁ ከምን ብለን ጠይቀናል። አቤት አቤት አቤት ይውል ሰትከና፣ ነው። ድምፃዊ ማህሙድ አህመድ በኢትዮጵያ ውስጥ ታላቅ የሙዚቃ ቅርስ ከሆኑት ኢትዮጵያውያን ድምፃውያን አንዱ አንተነህ። ዘንድሮም መጀመሪያ አይደለም፣ እንደዚሁ በድጋሚ አውስትራሊያ ለመምጣት በመሰናዶ ላይ ነህ። ለሜይ አሳራቱ ዝግጅት አውስትራሊያ ያሉት አድናቂዎችህ ከአንተ የሙዚቃ ስራዎች ምን ምን አይነት ዝግጅቶችን ሊጠብቁ ይገባል ትላለህ? እንግዲህ መቼም እዛ ያሉት ኢትዮጵያውያን ወንድሞችና ና እህቶቼ እናቶቼና አባቶቼ ሁሉም የእኔ አድናቂዎች ጠቅላላ ለእኔ ብለው እንደሚመጡ ተስፋ አደርጋለሁ። ለአሊም ብለው እንደሚመጡ ተስፋ አደርጋለሁ። አሊና እኔ በዚህ ስራ ብዙ አመት የሰራን ሰዎች ነን። አሊ ከኔ ጋራ በጥሩ ሁኔታ አብረን የሰራነን እና አሁን ለዚህ ዝግጅት እኔ ያው ያለኝን የሙዚቃ ዝግጅት ይዤ ዘፈኖችን ይዤ እንደምቀርብ ነው የማውቀው። ሌላ እንግዲህ ዝግጅቱ ያው ለአዘጋጆቹ ያዘጋጁት ምን አይነት ዝግጅት እንደሆነ ባላቅም፣ በእኔ በኩል ህዝቡን ለማስደሰት ባለኝ አቅም ስቴጁ ላይ ቀርቤ ለማስደሰት ዝግጁ ነኝ ከእግዚአብሔር ጋር። መቼም ለረጅም ጊዜ በሙዚቃ ህይወት ውስጥ ሲቆይ በርካታ አስደሳች፣ አሳዛኝ ታሪኮች፣ ትዝታዎች ይኖራሉ። ከነጥላሁን ጋር ሆነ ከሌሎቹም ጋር እንደዚሁ። በሙዚቃ ዓለም ውስጥ በተለይ በሙዚቃ ህይወት ውስጥ ባለበት ጊዜ የኔ መልካም ትዝታ ነው ብለህ ከምታነሳቸው ውስጥ አንዱን ልጠቅስልን ትችላለህ? እንግዲህ በዛ ዘመን ከጓደኞች ጋራ ማለት ከጥላሁን ገሰሰ፣ ከብዙነሽ በቀለ፣ ከተፈራ ካሳ፣ ከተዘራ ኃይለ ሚካኤል፣ ከእሳቱ ተሰማ ጋራ እንዲሁም ሌሎቹ ከነሱ ጋር ባሳለፍኩበት ዘመን ጥሩ የስራ ዘመን አሳልፍ ያለው ለዚያውም እንግዲህ ከጥሩ ትዝታ ምን አይነት አለህ? ብትለኝ በእውነት ለመናገር አፍ መክፈት እና አንዳንድ ጥሩ ነገሮችን በስቴጅ ላይ ለማሳየት እንድዘጋጅ ሁልጊዜ የሚመክረኝ ያው እግዚአብሔር ነፍሱን ይማረው እና ጥላውን ገጽጽ ነበረ። ይህንን ነው አሁን በትዝታዬ ውስጥ ሁልጊዜ ከጭንቅላቴ ውስጥ የማይጠፋው ትዝታ። ነገር ሲነሳ ኢትዮጵያ ውስጥ የትዝታ ንጉሥ ተብሎ የሚጠራው ቀዳሚ ስም የማህሙድ አህመድ ነው። ትዝታና ማህሙድ አህመድ እንዴት ተገናኙ? ትዝታ ሙዚቃስ ለማህሙድ አህመድ ምን ማለት ነው? ከትዝታ ጋራ የት እንደተገናኘን ለመንገር አክሱም አዳራሽ ከጥላሁን ጋራ በምንሰራበት ዘመን ትዝታ ምን አይነት እንደሆነ እኔ ትዝታ ማንኛውም በማሲንቆም በቅራርም በለስላሳ ሙዚቃዎች ሲዘፈኑ ትዝታ የሚባለው ቃል ራሱ ወይንም ደግሞ የትዝታ ዜማ ሲዘመር ወይም ሲዘፈን ልዩ ስሜት አለኝ። ሰውነቴ እንደ እሾህ የሚያበቅል ነገር አለን። ልክ እንደዛ ነው። እና ትዝታ ጋር የተገናኘ ነው አክሱም አዳራሽ ውስጥ ነው እና ትዝታን እስከ መጨረሻው ይዤ ወደ ህዝቡ ስቀርብ ሲቀበሉኝ ደስታዬ መጠን ያጣና ከዛ በኋላ የትዝታ ንጉስ የሚለውን ስም የሰጠኝ ሕዝብ አሁንም ከአንተነት ወደ አንቱነት ያደረሰኝ የኢትዮጵያ ሕዝብ ነው። ትዝታ ሺ ዘወትር ወደ እኔ የመጣ እፎዬ Yetiyo te ለሜ አሥራ አራቱ ዝግጅት ብቻን ሳይሆን ከድምፃዊ አሊቢራ ጋር እንደዚሁ አንድ መድረክ ትጋራላችሁ። እዚህ አውስትራሊያ ውስጥ ስለ አሊቢራስ ምን ምትነግረን አለ? አሊቢራ ምን አይነት የሙዚቃ ሰው ነው? ከሱ ጋርስ ከዚህ በፊት የተጋራችሁት መድረክ ላይ ምን ትውስታዎች አሉ? የሚገርም ነገር ነው። በእውነት ለመናገር አሊቢራ ትልቅ ሰው እና ትልቅ ሙዚቀኛ ነው። ዜማ ይፈጥራል፣ ግጥም ይፈጥራል በኦሮምኛ እኔም አንድ ከሱ የወሰድኩት ዜማ አለ። እስከ ዛሬ ድረስ በሰው ዘንድ ካንጎሉ የማይጠፋ ትዝ ትዝ እያለኝ የሚለው ዜማ ፈጥሮ የሰጠኝ አሊ ብራ ነው። ትዝ ትዝ እያለኝ፣ ትዝ ትዝ እያለኝ፣ ብዙ ተጨንቄ፣ ከንቱ ላላገኝሽ አንቺን መናፈቄ፣ ከንቱ ላላገኝሽ አንቺን መናፈቄ አሊቢራ በእውነት ለመናገር ትልቅ ትልቅ የኦሮምኛ ዘፋኝ ነው። ከአይቤክስ ባንድ ጋር አብረን በራሱ ውጤል ሰርተናል። ከክብር ዘበኛ ጋርም እንደዚሁ ላጭር ጊዜ ምናልባት አራት ዓመት የአምስት ዓመት አብረን ሰርተናል እና በጣም ትልቅ ሰው ነው። ጸባይ ያለው ዘፋኝ በእውነት ለመናገር እንጃ፣ እንደው ቃላቶች አጥሩኛል። ስለ አሊ ለመናገር በእውነት ትልቅ ሰው ነው እና ዜማ ሲያወጣ ደግሞ ግጥም ሲያወጣ ስለ ሀገር፣ ስለ ፍቅር፣ ስለ ወገን፣ ስለ ኢትዮጵያ በጠቅላላ የሚዘፍንና የሚያቀነቅን ጥሩ ሙዚቀኛ ነው። ጥሩ ጥሩ፣ በእውነት ለመናገር በጣም ጥሩ እንደውም፣ ቦክስ ጊታር ይዞ ሲያዜም ደግሞ እና አጠገቡ ቁጭ ብለህ ብትሰማው በጣም ትመሰጣለህ። አሁንም በዚያው አይነት ትልቅ ደረጃ የደረሰ ሰው ነው። አሊ ቢራ። ድምፃዊ ማህሙድ አህመድ፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ የኔ ወንድም፣ በጣም ጊዜ ሊስጠልኝ። ለአውስትራሊያ ህዝብ የከበረ ሰላምታዬን አቅርብልኝ። ስመጣም የከበረ ሰላምታዬን አቀርባለሁ የኔ ወንድም። Amam palelele, vuelve sepelennato. Amam palelele, vuelve sepelennato. La ድምፃዊ አሊ ቢራ፣ በቅድሚያ ወደ ሙዚቃው ዓለም እንዴትና መቼ ነው ተስበህ የገባኸው ከሚለው ለምን አንነሳም? ወደ ሙዚቃ ዓለም ለመግባት እኛ ሀገር ውስጥ መጀመሪያ ሙዚቃ የሆነ ትምህርት ምናምን ተምረን ሳይሆን ለሙዚቃ ከፍተኛ ፍቅር ስላለኝ ስለነበረ ሙዚቃ ዓለም ውስጥ ለመግባት ያበቃል። በመጀመሪያ ጊዜ ትምህርት ቤት እያለው ረፍት ባለ ጊዜ ይጫወት ነበረ። በዚያን ጊዜ በኦሮምኛ ቋንቋ እንኳን ባይሆን በአረብኛ፣ በመሳሰሉ ሱዳንኛ ምናምን ይዘፍን ነበረ። ከዚያ ቀስ ብዬ እንግዲህ ኦሮምኛ ቋንቋ ዘመናዊ ሙዚቃ የሚጫወቱ ወጣቶች ተደራጅተው አፈንቀሎ ጠሎ ወይንም ቡርጅ ብከልቻ ይባል ነበር። ከእነሱ ጋር ተቀላቅዬ በቃ ሳይ ሰውም ድጋፍ በዛው በቃ ተመስጬ በዛው ይዞኝ ሄደ ማለት ነው። እን የሙዚቃ ጎርፍ እስካሁን ድረስ ያለሁበት መነሳ እንደዛ ነበር ማለት ነው። ማስታውሳለህ? ዛው ድሬዳዋ ስለነበር ድሮ ስትጫወቱ ከና ሊሸቦጋ ልክነ እነሱ ታላቆች የነበሩ እና ከነሱ ጋር ነው አሁ የጀመርኩ እንደነገርኩ፣ በቃ የህዝቡም አድማጩም ድጋፍ ምናምን ሞራል ሰጥቶኝ በዛው ቀጠልኩበት። ያው ወንዙ ይዞኝ ወደ ኦሽኑ አስገባኝ፣ ወደ ውቅያኖሱ ማለት ነው። ታዋቂ ያደረገህን የኦሮምኛ ሙዚቃ ምን ነበር? በመጀመሪያ የዘፈንኩት አሁን እኔ ላስት ኔም ሆኖ አሊ ብራ የሚባል ብራ የሚባል ነበረ። የዘፈኑ ግጥም ብራ ፈነደቅ የምል አለ ብራ ዳት በሬሄ የሚል ሙዚቃ ራሴ ከግጥሙ ጋር አጠናድሬ እሳቀር በመመጣት ነበርኩ አስራ አምስት አስራ አራት አስራ አምስት ነበርኩ። በዚሁ ነው የታወቅኩት እና ስሜም አሊ ቢራ ሆነ እንጂ ሌላ ስም ነበር። ማን ነበር በፊት መጠሪያ? ከአሊ ቢራ ከመባሌ በፊት አሊ ቢራ ከመባሌ በፊት አሊ መሐመድ ሙሳ ነው። በዚህ እንግዲህ ወደ ሙዚቃው አለም ከባንዱ ጋር ስቀላቀሉ ሶስት አሊዎች ስለነበር አሊ ሰቦ፣ አሊ ትቼ እና እኔ አሊ ስለሆንኩ ደግሞ አሊ ብራ በቃ በዘፈኑ ከመጠሪያ የሆነው ቀረ ማለት ነው። በርካታ ዘፈኖችን ያው ለረጅም አመታት ተጫውተሃል። እንዳውም በርካቶች አሊቢራ ቢራ የኦሮሞ ሙዚቃ ንጉስ ነው ብለው ስያሜ ሁሉ ሰጥተውሃል። ትልቅ አድናቆትና ከበሬታ አላቸው። በእርግጥ በኢትዮጵያ ሙዚቃ ውስጥም ልዩ ስፍራ ካላቸው ድምፃውያን አንዱ ነህ። ባለፉት በርካታ ዘመናት በሙዚቃው ህይወት ውስጥ ይበልጥ ቢራ ሙዚቃ ጠሪያ ከማግኘትም ባሻገር የበለጠ በህዝብ ዘንድ የታወቁና የገነኑልኝ ሙዚቃ የምትላቸው የትኞቹ ናቸው? እኔ ማሳልፈው መልእክቶች በዘፈን ብዙ ጊዜ የሰውን መብት ነክ ነገር ስለሆኑ በብዙዎች ዘንድ የታወቁ የዚያ አይነት ነገሮች አሉ። ሌላው የፍቅር እና ሶሻል የሆኑ እንችም ዘፍ ናቸው አሉ። ግን በብዛት በነዛ ነው። አሁን በቅርብ የምታየው ወይም የሚሰማው ስለ አባ ገዳ ገዳ የእኛ ስርዓት የኢትዮጵያ የኦሮሞ የእኛ ትልቁ እንትናችን ነው። የዴሞክራቲክ ሲስተም ተዳደርበት የነበረ የኦሮሞ

የእንደነዛ አይነት ነገሮች በብዛት በጣም ይደነቃሉ ሰዎች ጋር። ይሄ የፍቅር ምናምን የተለመደ ነው። በቃ ሁልጊዜ በማንኛውም ቋንቋ የምንዘፍነው ነው። በአማርኛም፣ በሶማሊኛም በእንግሊዝኛም የምንሰራው ነው ግን በሀገራችን ውስጥ የተነፈግነውን የመብት ምናምኖች ነገሮች የዚህ አይነቶች ነገሮች ነው በጣም አድናቆት ያደረጉት ማለት ነው። ሌላው እንደዚሁ በህዝብ ዘንድ በጣም ገኖ እስካሁንም ድረስ ከነ ማህሙድም ጋር ሆነ ከሌሎች ጋር የተጫወተው አንዱ አማለሌ ነው። ያንስ በህዝብ ዘንድ በጣም ተወዳጅ ያደረገው ምንድን ነው እንግዲህ? ዘፈኑ የፍቅር ዘፈን ነው፣ መልእክቱ ስለ ፍቅር ነው። ሙዚቃው ደግሞ ትራዲሽናል እንደነ ትዝታ ምናምን ኮምፖዘር እገሌ ነው ለማለት የማይቻል በአማርኛም ይዘፈናል፣ በኦሮምኛም በኦሮምኛ ትራዲሽናል የሆነ ሙዚቃ ነው። እንግዲህ ያንን ባህላዊ ሙዚቃ ባህላዊ ሙዚቃ በእንትን ብቻ ነበር የምጫወቱ እንደ ሸጎዬ ምናምን ሙዚቃ መሳሪያዎች ምናምን ያልተጨመረበት እኛ ግን ሲዘፍነው ማሙድና እኔ ይህ ባህላዊ ሙዚቃ በዘመናዊ መሳሪያዎች ተቀነባብሮ ስቀርብ ልዩ ጣዕምና ልዩ እንትን ሰጠው። በቃ እምልህ በጣም አድናቆትን አተረፈ። መሰረት ያለው ዜማ ስለነበረ ነው ማለት ነው። በኢትዮጵያ ውስጥ ሌላው እንዳንተ ታዋቂ የሆነ ድምፃዊ ማህሙድ አህመድ ነው። እዚህ ወደ አውስትራሊያ የምትመጡትና በአንድ መድረክ ላይ ነው እንደዚሁ የምትጫወቱት በመጪው ሜይ ወር ውስጥ በርካታ ሰዎችም ይጠብቋቸዋል። የሙዚቃ አድናቂዎቻችሁ በሙሉ ማህሙድ አህመድን በአንተ አንደበት እንደምን ትገልጸዋል? ስለ ታላቅ የሙዚቃ ሰውነቱ ማህሙድ ወን ኦፍ ደ ቤስት፣ ኢትዮጵያ ውስጥ አለን ከምንል ድምጻዊ ተጫዋች ነው። አድናቆት በአለም ላይ ያተረፈ ነው ኢንተርናሽናል መድረኮች ላይ የሰራ ነው እውቅና አግኝቶ። ማህሙድ ማለት ወደር የለሽ ለመባል ይቻላል። እስካሁን ድረስ በእድሜውም ትልቅ ሰው ነው። አሁን ያለው የድምፅ ኃይል እና ሲግኔቸሩ አሻራውን አኑረዋል ማለት ነው። በሙዚቃ ሕይወት ውስጥ ብዙ አያሌ ትዝታዎች ይኖራሉ። በጣም ለእኔ ልዩ ትዝታ ነው የምትለው ባለፉት የሙዚቃ ህይወቶች ውስጥ አንድ ለየት ያለ ትዝታ ቢኖር ምን ይሆናል? ብዙ ውጣ ወረዶች ስለነበሩ ይሄ ነው ብዬ አንድ እንድኬት ማድረገው እንትን የለም። ግን ብዙ ውጣ ወረዶች ስለ ቺስታም ነበርኩ ገንዘብም አገኘውበት ጤናም አጣውበት፣ ጤናም አገኘው ለማለት ብዙ እንትኖች ስለሆኑ ይሄ ነው ብዬ በልዩ እንትንም የማመለከትበት ማስታውስ አልመስለኝም። አሁን እዚህ አውስትራሊያ ለሚጠብቁህ የሙዚቃ አፍቃሪዎችህ በዚህ አጋጣሚ መልእክትህ ምን ይሆናል? አውስትራሊያ የሚጠብቁን እንግዲህ አድናቂዎቻችን ጋር አይን ለአይን ተገናኝተን አንድ ላይ ተጫውተን ስለ ሁሉም ነገር አለ አይደለም። የሚወዱህ ሰው ስታገኝ እኮ ልዩ ስሜት አለ። የዛ አይነት ስሜት ይኖርኛል እና እኔም ላያቸው በጣም ይጓጉቻለሁ። ያለው አክቸሊ አውስትራሊያ አንድ አምስት ጊዜ መጥቻለሁ በግሪጎሪየን ከዘጠና ሰባት ጀምሮ መጨረሻ ላይ የመጣው ሁለት ሺህ አራት ላይ ነው መሰለኝ። ሁለት ሺህ አራት ላይ ነው የመጣሁት እና ህዝቡ ጋር ስትገናኝ የሚሰማ ልዩ ስሜት አለ። ስለዚህ ውድድ ነው ማረጋቸው። ውድድ ያርጉን እኔና ማሙድንም ሌሎችንም ስቴጅ ላይ ከኛ ጋር የሚኖሩ ሙዚቀኞች። ስለዚህ መልእክት የምለው በፍቅር ጠብቁን፣ በፍቅር እኛም እንመጣለን። ጥሩ ጊዜ እናሳልፋለን ብዬ ነው የማስበው። ድምፃዊ አሊ ቢራ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ገመች። ከሜልበርን የሥነ ጥበብ ማዕከል ጋር በመተባበር ሁለቱን ድምፃውያን ወደ አውስትራሊያ የጋበዙትን የጃዝ ማሪስ ባንድ መሪ አቶ ዳንኤል አጥላውን የድምፃውያኑ የአውስትራሊያ ጉዞ ፋይዳዎች ምን እንደሆኑ ጠይቀን ነበር። የዘንድሮን ከሌሎች ጊዜያቶች ለየት የሚያደርገው በታሪክም ሆነ በእድሜ እንዲሁም ባላቸው የሙዚቃ ክህሎት አንድ አይነት እድሜ ላይ የሚገኙትን ሁለት ሌጀንድ የሆኑ የኢትዮጵያ ታሪክ የሆኑም ዘፋኞችን አምንተን ማጫወት መቻላችን ነው ዘንድሮውን ለየት የሚያደርገው ብዬ ነው ማምነው ነው። ይህንን መድረክ ማግኘቱ ቀላል አይደለም። በዚህ ፕሮጀክት ላይ ማህሙድና ሊቢራን ወደ አውስትራሊያ ለማምጣት የተባበሯችሁ አሉ ወይስ በጠቅላላው በእናንተ የግል ወጪና በግል አዘጋጅነት ብቻ የተወሰነ ነው? ይህን ፕሮግራም ስንሰራ የተባ ትልልቅ ድርጅቶች አሉ፣ መልቲካልቸራል አርትስ ቪክቶሪያ እና ሜልበርን አርት ሴንተር ናቸው። ይሄ እንደዚህ አይነት ፕሮጀክቶች በኛ አቅምና በኛ ወጪ የሚሰሩ አይደለም። በጣም ትልቅ ወጪ ያላቸው በጣም ትልቅ ድካም የሚጠይቅ ፕሮጀክት በመሆኑ በኛ አቅም የተሰራ አይደለም። በእነዚህ በሁለት ድርጅቶች ስፖንሰርነት ነው ልንሰራ ይቻል ነው። በዚህ አጋጣሚ በጣም በጣም ላመሰግናቸው ይገባል። እነዚህ ሁለት ኦርጋናይዜሽን ሁለት ድርጅቶች መልቲካልቸራል አርትስ ቪክቶሪያ እና ሜልበርን አርትስ ሴንተር። ምክንያቱም ይሄንን ፕሮጀክት ተቀብለውልኝ ይሄንን ስራ ይሄንን ቻንስ ይሄን እድል ለኛ መፍጠራቸው እንደዚህ በቀላል ነገር የሚቆጠር የሚሆን አይደለም እና በጣም ላመሰግናቸው ይገባል ይሄን እድል ስለሰጡ ነው። አንድ ትልቁ ነገር ምንድን ነው? ይሄንን በዚህ ስቴጅ ላይ የሚጫወቱ ሰዎች ወይም ሜልበርን አርት ሴንተር ላይ የተጫወቱ አርቲስት በታሪክም ብናይ በጣም በዓለም ላይ በትልቅ እውቅና ያገኙ ትላልቅ ዘፋኞች፣ ትላልቅ የቲያትር ስራዎች የሚቀርቡበት መድረክ ነው። እንደዚህ በቀላሉ የሚገኝ መድረክ አይደለም እና ይሄንን መድረክ ለማግኘት ለኛ ይሄንን እድል የፈጠሩልን የመልቲካልቸራል አርቲስት ቪክቶሪያ እና ሜልበርን አርት ሴንተር በጣም አመስገን ወዳለሁ። ምክንያቱም የእኛን ታሪክ የእኛን ሙዚቃ እና የእኛን ባህል እዚህ ቦታ ላይ እንዲተዋወቅ ይሄ እድል ይሄንን ስላመቻችሁልን በጣም ላመሰግን ወዳለሁ። መሐሙዱና ሊቢራ በሚገኙበት ሙዚቃ ዝግጅት ላይ ምን አይነት ለየት ያለ ሙዚቃዎች ይገኛል? በእርግጥ አንድ የአማርኛ የኦሮምኛ እና ሌሎችም የጉራግኛ ቋንቋዎች የተዘጋጁ ሙዚቃዎች የሚቀርብበት ነው። በዚህ ላይ ከባህል ተዋጽኦ አኳያ እዚህ ላሉት ታዳሚዎች ለኢትዮጵያውያን ሆነ ለአውስትራሊያውያን ይህንን ባህላዊ ሙዚቃ እና ስራዎች ከማስተዋወቁ አኳያ ይሄ በየአመቱ የምታደርጉት ዝግጅት ፋይዳው ምን ያህል የጎላ ነው ወደፊትስ እስከ ምን ነው ልትቀጥሉ የምታስቡት? ትልቅ ፋይዳ ነው ያለው። ለእኛ እንደ ኢትዮጵያዊ፣ ለልጆቻችንም ሆነ ለሌላው ህብረተሰብ፣ በታሪክ ውስጥ አስተዋጽኦ ያደረጉ ትልልቅ አርቲስቶችን አምቶ እንዲዝናኑ ማድረግ፣ በዛም ስለነዚህ አርቲስቶች ኢንፎርሜሽን ወይም መስጠት ነው። ሌላው ለአውስትራሊያን ኮሚኒቲ፣ ለሌላው ኮሚኒቲ ደግሞ የኢትዮጵያን ቅርስ የሆኑ ዘፋኞችን ለኢትዮጵያ ትልቅ ትልቅ ነገር የፈጠሩ ትልቅ ድካም ያደረጉ አርቲስቶችን ማስተዋወቅ በዛ ውስጥ ደግሞ የኢትዮጵያ ባህል፣ የኢትዮጵያ ሙዚቃ፣ የኢትዮጵያ ስነ ጽሁፍ በአጠቃላይ የኢትዮጵያ አርት ምን እንደሚመስል ማስተዋወቅ ነው ዓላማው፣ እና ትልቅ ትልቅ ዓላማ ያለው ስራ ነው። ሁለቱ በጥምረት ከሚያቀርቡት ውጪ በዚህ ያሉ ሎካል አርቲስቶችም ዝግጅታቸውን ስለሚያቀርቡ ተለየ ያደርገዋል። በዚህ አመት፣ በሚቀጥለው ዓመትስ የሚመጣ ወይም የምትመጣዋ የሙዚቃ ባለሙያ ማን ይሆናል ወይም ማን ትሆናለች? ጊዜ ሲደርስ የምናውቀው ነገር ነው የሚሆነው። እኛም አሁን ባለን ባለንበት እንትን ላይ የወሰን ነው። ዘፋኝ የለም። ግን ይሄ ፕሮግራም ቢያንስ በአመት ወይም በሁለት አመት ከዚህ በኋላ እንደሚቀጥል እርግጠኛ ነን። ግን ማን እንደሚሆን ቀጣዩ እኛም ገና አላወቅ ነው። የጃዝ ማሪ የሙዚቃ ባንድ መሪ ዳንኤል አጥላው፣ ስለ ቃለ ምልልሱ እናመሰግናለን። የማህሙድ አህመድና አሊቢራ ሙዚቃ ስራ አድናቂዎች አያሌዎች ቢሆኑም የተወሰኑ ኢትዮጵያውያን አውስትራሊያውያንን አድናቆታቸው ከምን እንደ መነጨ ትውስታዎቻቸውንና የታዳሚ ጉጉታቸውን አውግተውናል። አንዷም ወጣት ሳምራዊት ሙልጌታ ናት። ጋሽ ማሙድን በልጅነት የጀምረው ሙዚቃቸውን አዳምጥ ነበረ። እናቴ ብዙ ካሴታቸውን ትገዛ ነበር ና ትዝለኛል። በጣም ልጅ ሆኜ ሰባት ስድስት አመት ካሴታቸው የጋሽ ማሙድ ካሴት ሲጫወት አብሬ ይጫወት ነበር፣ አብሬ ዘፍን ነበር በልዝነት እና በጣም ትጫኝ ነው ማዳመጣቸው ነበር። ያ በልዝነታችን የሚያስጨፍር ወይንም የሚያዘለን ሙዚቃ ስለምንወድ ይሄ በውሄ የሚለው ጌጃዌ ጌጃዌ የሚል ሲዘፍን ዘል ነበር። እንደዚሁም የተለያዩ ዘፈኖቹ ተውል መድገላይን Told the murder I lie. can So ሰዎች ማሙዲያው በትዝታ ሙዚቃዎች አንቱ የተባሉ ናቸው፣ እና ትዝታ ሙዚቃዎቻቸውን በጣም አደንቃለሁ። በቪዲዮ ማየትና በአካል ተገኝቶ ማየት አንድ አይደለም። ማታ ፕሮግራሙ ላይ ይገኛለው ብዬ አስባለሁ እንደ እግዚአብሔር ፈቃድ። እና ቀላል አይደለም እንደዚህ አይነት ትልቅ አርቲስቶች እዚህ ሀገር መጥተው ሾ ሲያደርጉ ለኮሚኒቲውም ጥሩ ነው። ብዙ ሰው የሚገናኝበት ይሆናል። ካልቸራችንን እናስተዋውቅበት ነው። ሙዚቃ የዓለም ቋንቋ ነው እንደምንለው ያው የእኛ ብቻ ሳይሆን ብዙ አይነት ዜጎች ገብተው ያሉ። ባለፈውም ያለማየው ውሸት ጊዜ ብዙ አይነት ዜጎች ገብተው በጣም ደስተኛ ሆነው ሾውን ሲያዩ ነበር እና ቀላል አይደለም። ያለንን ባህልም ቋንቋም ያለን ነገር የምናስተዋውቅበት መድረክ ነው የሚሆነው ባህሩ አወል ባላለው ሜልበርን ውስጥ ነው የምኖረው። ወደ ስምንት አመት ይሆነኛል እዚህ ከመጣሁ። እንግዲህ በጋሽ መሐሙድ ዙሪያ ላይ እማውቃትን ጥቂት አስተያየት ለመስጠት ነው። ለክቡር አርቲስት የትዝታው ንጉሥ ጋሽ መሐሙድ አህመድ፣ ያው በኢትዮጵያ ሙዚቃ ውስጥ ጥቂት ከቀሩን ግንባር ቀደሙ አንጋፋ አርቲስት ነው። እንግዲህ እንደሚታወቀው ጋሽ መሐሙድ በተለያዩ የኢትዮጵያ ማህበረሰብ ውስጥ ላለው ህዝብ ባለፉት ሀምሳ እና ስምሳ አመታት ውስጥ በተለያዩ የማህበራዊ ጉዳዮች ዙሪያ ላይ የሚያጠነጥኑ ህይወታችንን የሚዳስሱ ነገሮች ብዙ ብዙ ብዙ ተጫውቷል። በተለይ ደግሞ የሚደነቅበትና የሚከበርበት ያው እንደሚታወቀው የትዝታው ንጉሥ ነው። በብዙ በብዙ አሁን ከማስታውሳቸው ዜማዎቹ ሲጠበቅ የኖረው በመልካም ጤንነት፣ ነገ የጉድጓድ ነው የዛሬው ሰውነት የሚል ዘፈን አለ። ሲጠበቅ የኖረው በመልካም ጤንነት ነገ የጉድጓድ ነው አሀ የዛሬው ሰውነት። እንደዚህ እንደዚህ ብዙ በማህበራዊ ኑሮ ላይ ለምሳሌ ጠቢቡ ሰለሞን ያለውን ጊዜ ለኩሉ የሚለውን ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። እኔ እንኳን ድምፅ የለኝም እንግዲህ በትንሹ ስለ ጋሽ መሐሙድ ለመናገር ነው። እንደዚህ እንደዚህ እያሉ ብዙ በትዝታው ዙሪያ እኔ ብዙ ነው መቼም የማውቃቸው። በእኔም አቅም በህዝብ ዘንድ ያልደረሱ ድሮ በሪል ቴፕ የተቀረጹ አሉ። ጥቂት ግለሰቦች ጋር አሁን ባለው ቴክኖሎጂ አንዳንዶች እግዚአብሔር ይስጣቸው በዩቲዩብ ላይ እየለቀቁ የምናገኛቸው ያሉ ግለሰቦች ጋ ብቻ ያሉ ስራዎች አሉ እና ጋሽ መሐሙድ ለእኔ በጣም መግለጫ የሌለው ትልቅ እንቁ የሆነ የሙዚቃ ሰው ነው። እግዚአብሔር ረጅም እድሜና ጤና እንዲሰጠው እመኛለሁ። እንዲሁም ኦሮምኛ ባልችልም ለእኔ የኦሮምኛ ሙዚቃ ንጉሥ የሆነው ክቡር አርቲስት አሊ ቢራም እንደዚሁ ትልቅ ትልቅ ትልቅ ትልቅ የሙዚቃ ሰው ነው። ቋንቋውን ሳላውቀው እኔ እንግዲህ የአስራ ሶስት ና የአስራ አራት አመት ልጆኝ የቤተሰብ ንግድ ቤት ውስጥ ሸክላ ስለነበረ እና በዛ ሙዚቃዎቻቸውን ሰማ ስላደግኩኝ ሁለቱም አንጋፋና በጣም ብርቅዬ አርቲስቶች ናቸው። ይህንን ነው መግለጽ የምፈልገው። ስለ እውነት ነው የምልህ ካሳሁን፣ በጣም እኔ አገርም ሆኜ በዛ ባለሁበት ሰዓት በተለያዩ መድረኮች ላይ በሚኖሩት እንትኖች ላይ አልቀርም ነበር። እድሜ ከፈቀደ ጀምሮ አቅም ኖሮኝ ከፍዬ መግባት በምችልበት ጊዜ ጀምሮ በተለያዩ መድረኮች ላይ ኮንሰርቶቻቸውን አይቻለሁ። የጋሻ ልቢራን እንኳን አላየሁም። ስለ እውነት አገር አልነበርኩም። እሱ ወደ ሀገር ተመልሶ ምንትን ሲል ግን በስራው በጣም ትልቅ ትልቅ ትልቅ ትልቅ በቃ እኔ ኦሮምኛ ሙዚቃን እንዲወድ ያደረገኝ የመጀመሪያው ሰው ነው። በጣም በጣም አፍቃሪው ነኝ። እንደውም ሀገር ሆኜ ብዙ እንዲህ የሙዚቃ ስራዎች ያሉባቸው ምሽት ከበቦች ሲሄድ የእሱን ስራዎች የሚሰሩበት ቤቶች ሲሄድ የማን ነው የአሊቢራን ልክ እንደዛው ያን እንዲጫዋቱልኝ ጠይቃለሁ። ማህሙድን ያውቃሉ። እነዚህም ብቻ ባይዘወይ የዛን ዘመን ይሄ በጎልደን ኤጅ የሚባሉት የወርቃማው ዘመን ዘፋኞች ጠቅላላ የተለየ ክብር ነው ያለኝ። ጋሽ ጥላሁን መግለጫ የሌለው ንጉስ ነው። ጋሽ መሐሙድ አህመድ ለእኔ በጣም የተለየ ሰው ነው። እኔ ለራሴም አንጎራጉረዋለሁ። ብዙ ባለሙያ ባልሆንም ብዙ ስራዎቹን አውቃቸዋለሁ። ብዙ ሰው ጋር እንደውም ባለፈው እዚህ የመጣ ጊዜ በአጋጣሚ አንድ ወዳጅ የሰጥቶኝ ከካሴት ወደ ሲዲ አድርጌው ብጽአት ቤት ተከፍቶ እሱ ራሱ ጮኸ። ይህን ሙዚቃ ኬሳ መጣሽ ወይዘሮ ብጽአት አለና ዳቦ ትሆናለች ጨረቃ ስትፋፋ ብሎ ይጠብቃል። ደካማ በተስፋ የሚል ዘፈን አለው እና እሱን ዘፈን ሰምቶት የዛሬ አራት አመት በፊት የመጣ ጊዜ ነው። ከአርባ ስምንት አመት በፊት ነው ከክብር ዘበኛ ባንድ ጋር የተጫወትኩት ይህም ሙዚቃ አለ ከፍተ ነው። እዛ ሲሰማው እዛ ሲዲ ላይ እንደውም ከአክብሮት ጋር ብሎ ፈርሞልኛል። ለኔ አብረን ነው ቁጭ ለንራት በበላ ነው ከካሽ መሀሙድ ጋር እግዚአብሔር ደግሞ በድጋሚ እንዳየው እንደው እድሉን ስላገኘው እኔ ቃላት የለኝም በጣም ነርቨስ ሆናለሁ። ስለ እሱስ ነግረህ ይህን ይመስላል። አሊ ቢራን ከማይክል ጃክሰን ጋር በንጽጽሮሽ ያቀረቡት አቶ አያለው ሁንዴሳም እንዲህ ይላሉ። የድምፃዊ መሐሙድ አህመድና የድምፃዊ አሊ ቢራ ወደ አውስትራሊያ መምጣት በጣም ነው ደስ ያለኝ። እነዚህም ሁለት አንጋፋ ድምፃውያን በተለይ በስደት ያለን ኢትዮጵያኖች እንድናገኛቸው መቻላችን በጣም ደስ ብሎኛል። በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ አሻራ በማኖር በሙያቸው አንቱታን ያተረፉ ይመስሉኛል በመድረክ ከግማሽ ምዕተ ዓመት በላይ በመዝለቅ ጥሩን ዜማዎቻቸውን አስደምጠውናል። እድሜያቸው መግፋት ምንም ተጽዕኖ ሳያሳድርባቸው በተቃራኒው እንደ ወይን ጠጅ እድሜያቸው በመጨመረ ቁጥር የሙዚቃቸውም ጣም እየጣፈጠ እና እየጨመረ የሄዱ ድምፃውያን ይመስለኛል። በተለይ አሊ ቢራ ትንሽ ለየት የሚያደርገው ነገር አለ። እሱም የኦሮምኛን ዘፈን በኦሮምኛ ቋንቋ ተጫውቶ ማንኛውም ቋንቋውን መናገር የማይችለውም ኢትዮጵያዊ በሙሉ ሙዚቃውን እንደ ሙዚቃ እንዲወደው ያደረገ እና በኦሮምኛ ቋንቋ ይህን ያህል ጥልቀት ያለው የሙዚቃ ይዘት ማቅረብ እንደሚቻል አስመስክረው ማንኛውም ቋንቋን የማይችል ኢትዮጵያዊ ሁሉ አብሮት ለግማሽ ምዕተ ዓመት እንዲዘፍን አድርጓልና በሙያው አንድ ሳና ያተረፈ ነው። አሊ ቢራ ለእኔ እንደ ማይክል ጃክሰን ይመስለኛል። ማይክል ጃክሰን ከሱ በፊት ቀደምት ዘፋኞች ነበሩ፣ ጥቁር አሜሪካን ዘፋኞች። መላውን ዓለም ግን በአንድ አንድ ላይ ቆሞ በሱ ሙዚቃ እንዲጨፍር ያደረገ ነው አሊ ቢራ በኦሮምኛ ዘፈን ማንኛውም ኢትዮጵያዊ አብሮት ቆሞ እንዲዘፍን ስላደረገ በዚህ እርጅና ዕድሜው መጥቶ ላያውል በመታደር በጣም ደስ ይላል። ከጥበብ ሰዎች መካከልም ድምፃዊ፣ ገጣሚ፣ ሙዚቃ አቀናባሪና ሀያሲ የሆነው ኤልያስ የማነ ኪዊም ሙያዊ አታያዩን አጋርቶናል። የማህሙድ ጉዳይ ከሰትን ሳ ከአዙ ዞና ከሚባል ክለብ ጀምሮ እስከ ክብር ዘበኛ ብዙ ስራ የሰራ ሲሆን ይበልጥ በስልሳዎች ውስጥ ወደ ህዝብ ጆሮ ስራዎቹ እንዲደርሱ የተቻለው በከሊፋ ሪከርድስ አማካኝነት ነው። በተለይ በሸክላ በተቀረጸ ዘፈኖች ማለት ነው። ማህሙድ በየጊዜው ከቬነስ ባንድ ጋር፣ አይቤክስ፣ ሮሃ እና ዋልያስ ጋር ምርጥና ለሀምሳ ዓመት የዝናና የክብር ስፍራ ያሰጡትን ዘመን የማይሸራቸውን ስራ ማለት ነው በሚገባ የሰራ ድንቅ አርቲስት ነው። እዚህ ላይ አማ ሪከርድስ እራሱ ሊታወስ ይገባል ማለት ነው። ሁለተኛው ደረጃ ደግሞ ማህሙድ ሲነሳ የኢትዮጵያ ቅኝቶች ከተኙበት ይነሳል። ባቲ፣ አምባሰል፣ አንቺ ሆዬ በተለይ ትዝታ ቅኝቱ ራሱ ለማህሙድ የተፈጠረ እስኪመስለን ድረስ በዜማው ፍሰት የልብ ምታችንና እስትንፋሳችን እስኪረሳን ድረስ በዜማው ምታት ባህር ላይ አንሳፎ ራሳችንን እስክንረሳ በሐሴት አየር ላይ ያናኘናል። የትዝታ ንጉስ ማህሙድ መባሉ የበለጠ የሚያኮራ ነው። እንግዲህ ትዝታ ማን ይተካ ጊዜ ነው የሚያቆ በሶስተኛ ደረጃው ምንድን ነው ያለው? የኢትዮጵያ ሙዚቃ ለማሳደግ ማህሙድ በጣም ከፍተኛ ጥረት አድርጎ ነበር። በዘመኑ ማህሙድ ሙዚቃ ቤት የብዙ አርቲስቶችን ስራ ቀርጾና አሳትሞ ብዙ አከፋፍሏል። ለዚህ አንዱ ተጠቃሽ ደግሞ አሊቢራ ራሱ ነው። አሊቢራ በመሀሙድ ሙዚቃ ቤት አማካኝነት ነው አንደኛውን ስራ ሆነ ያሳተመው ከአይቤክስ ጋር ማለት ነው። ሌላው የመሐሙድ ትልቁ እሴት ምንድን ነው? በውጭ ሀገር የኢትዮጵያ ሙዚቃ ለማስተዋወቅ ያደረገው ነገር ማለት ነው። እንግዲህ ያ ነገር ምንድን ነው? የመሐሙድ ሙዚቃዎች ዓለም አቀፍ ዝና ያገኙት ከአስራ ዘጠኝ መቶ ሰማኒያ ስድስት የከሊፋ ኮሌክሽኖች ተሰብስቦ በፍራንሲስ ፋልሴቶ አማካኝነት በፈረንሳይ ማለት ነው ኢትዮፒክ ቡዳ ሚውዚክ በእነሱ አማካኝነት እንደገና ሲታተም ተወዳጅነቱ በወይስ ዓለም እጅግ በጣም የጨመረበት ጊዜ ነው። ማህሙድ ከባዱሜ ከሚባል ጋር በአንድ ጋር ነው እየዞረ ሲሰራ የነበረው በአለም አቀፍ ደረጃ እና ይህ በነጮቹ ዓለም በጣም ተወዳጅና ተደናቂ ሆኖ በሁለት ሺ ሰባት አማካኝነት አመተ ምህረት ማለት ነው በነጮቹ የቢቢሲ አዋርድ ወርልድ ሚውዚክ አዋርድ ተሸላሚ ሆኗል። በተጨማሪ የፈረንሳይ መንግስት በሀገር ደረጃ ልዩ የሆነ ሽልማት ሰጥቶታል። ያ ሽልማት ምንድን ነው የሚባለው? ናሽናል ኦርደር ኦፍ ዘ አርት ሜሪት ነው። ያን ሜሪት በትልቅ ክብር ያገኙት እነ ቦኖ፣ እነ ኤልተን ጆን እነሱ ናቸው። እንግዲህ ከአፍሪካ መሐሙድ ነው አንደኛው ይህን ነገር ያገኘው ማለት ነው። እና ያ የበለጠ ሊያኮራን ና ሊያስመሰግነው የሚገባ ስራ ነው። የመሐሙድን ትኬቱን ገዝቶ ማየቱ ጉዳይ የእኛ ጉዳይ ነው። ይሄ በህይወት ዘመናችን ማናገኘው በሁለቱንም አርቲስቶች ሰት በዚህ ሰዓት በራችን ድረስ መምጣቱ ራሱ እግዚአብሔር በጣም አድሎናል ብዬ ነው ማስቦ። ይሄ እንግዲህ የመሐሙድ ጉዳይ ነው። አሊ ቢራ አሊ ቢራ እንግዲህ ከአፍራን ቀሎን ጀምሮ በሙዚቃ ህይወት ብዙ ውጣ ውረድ አይቷል። በተለይ በሶሳይቲ ውስጥ በነበረው በወቅቱ በነበረው ትንሽ የሙዚቃ ችግር ነበረ። በዚህ ላይ ደግሞ የአስተዳደር ችግር ነበረ ይመስለኛል በዛን ጊዜ ና አሊ ቢራ በጣም ብዙ ተንገላተዋል። በዚህ ጉዳይ በኦሮምኛ ሙዚቃ በውስጡ እድሜውን በሙሉ የሰጠና የኖረ ሰው ነው። እንግዲህ አሊ ቢራ ድምፃዊ ብቻ አይደለም፣ ዜማ ደራሲ ቀማሪና ባለብዙ ቋንቋ ባለቤት ነው። አሊ ውስጥ በጣም ብዙ ነገሮች ይኖራሉ። ኦሮምኛ ትሰማለህ፣ ሀደርኛ ትሰማለህ፣ ሱማሊኛ ትሰማለህ፣ ብዙ ነገሮች ትሰማለህ። በጣም ትልቅ የቋንቋ ችሎታ ያለው ሰው ነው። በተጨማሪ ደግሞ አሊ ከድምፃዊ ብቻም አይደለም አሁንም አሊ ኡድ፣ ጊታር በኋላም ደግሞ ኪቦርድ ጥሩ አድርጎ ይጫወታል። አሊ እንደው ብዙ ውጭ ከጊታሩ ጋር በአብዛኛው ማለት ነው እና ሌላው ደግሞ ልዩ የሚያደርገው የራሱ የአዛዛም ስልት አለው አሊ ቢራ ከሌሎቹ ማለት ነው በልምድም ሆነ በትምህርት በታገዘ ሁኔታ ፔንታቶኒኩን መሰረት አድርጎ ከነጮቹ ከዳያቶኒኩ ደግሞ ቀላቅሎ የራሱ የሆነ ሙድ አለው። በራሱ ሙድ የሚሰራቸው ዜማዎች አሉ። እነዚህ በጣም አዳጋቾች ነበሩ ለአንዳንድ ባንዶች እንደሁ እና አሊ የዘፈን አቀማመሩ ሁኔታ ከሌሎቹ በጣም ይለያል ማለት ነው። አሊ እነዚህን ሁሉ አድርጎ በኦሮምኛ ሙዚቃ ላይ በጣም ረጅም ጊዜ ያሳለፈና ስራዎቹ በአበሾቹ ብቻ አይደለም በነጮቹ የሚወደዱለት በጣም ታላቅ አርቲስት ነው እና አሊ ቢራ የኦሮምኛ ሙዚቃ ንጉስ ነው ቢባል በጣም የሚያንስበታል ማለት ይቻላል። ከዛ በላይ ይገባዋል። አሊ በሌላ መልኩ ምንድን ነው ያለው? አሊ ዜማ ከሰጣቸው ሰዎች መካከል ማለት ነው በጣም ውቅ ከሆኑ ዜማ የሰጣቸው ሰዎች አሉ። አንደኛው መሀሙር ነው። ትዝ ትዝ እያለኝ የሚለው ዘፈን ዜማው የአሊ ቢራ ነው። እንግዲህ በአንድ ጊዜ በአንድ ወቅት ክብር ዘበኛ በነበረበት ጊዜ ማለት ነው። እንደገና ሁለተኛ ዜማ ደግሞ የሰጠው ዜማ አለ ለጥላው ገሰሰ። ያ ዜማ ምን ይባላል? የኔ ነች ነው የሚባለው። ብዙ ዞሮ አንትኖ ዜማውን አቆም ግን ሲሄድ እንደዚህ ነው። የኔነሽ እያልኩሽ አድርጌሽ ግል ልብሽ ነው ከሌላ አዝናለሁ ብድር ልብሽ ነው ከሌላ እና ብድር። ይሄ እንግዲህ የአሊ ቢራ ዜማ ነው። እንግዲህ የቀረውን መድረክ ላይ ሁላችንም ታደምን የነዚህን የሙዚቃ ንጉሶቻችንን ሙዚቃ ብንታደምና ትኬቱን ገዝተን በጊዜ ብንገባ በጣም መልካም ነው ብዬ እላለሁ። በጣም ለነበረው ጊዜ በጣም አመሰግናለሁ። ካሳሁን እና ኤስቢኤስ በጣም አመሰግናቸዋለሁ። ታንኪ ዩ አሊ ቢራ ትውልድ የማይሽረው ከቶንም የትውልዶች ድልድይ ሆኖ ያለ የጥበብ ሰው ነው ያሉን አቶ ይስሐቅ ኦስማንም ድምፃዊ አሊቢራን እንዲህ ይገልጡታል። አሊ ብራ ዘፋኝ ብቻ አይደለም አሊ ብራም ከልጆች ጋር ሲሆን እንደ ልጆች መሆን የሚችል ከትልቅ ሰው ሽማግሌዎች ጋር እንደ ሽማግሌ ማውራት የሚችል ልዩ ስጦታ ያለው ሰው ነው ለማለት ይችላለሁ አሊ ብራን እንዳው በቃል ዲስክራይብ አድርግ ብትለኝ በጣም የሚከብድ ነገር ነው ብዬ አምናለሁ እንደዛ አይነት ታሌንት በጣም ጥቂት ነው ህፃኖቶችም ሱ ጀኔሬሽን ከሱ ጋር የሚሄዱ ከሆነ ልክ እንደነሱ አክት አድርጎ ከነሱ ጋር የሚሄድ የሚችል ሰው ነው። ከዛ በመቀጠል ሌላው ታሌንቱ ደግሞ አሁን ብዙ ቋንቋዎችን ይዘፍናል። ሶማሌኛም ሲዘፍን ልክ እንደ ሶማሌ ነው አክሰንቱን አድርጎ የሚዘፍነው አረብኛ፣ ያው ሱዳንኛ ምናምን ሲዘፍን ይሄ ሁሉ የእሱን ታሌንት ልዩ ያደርገዋል ብዬ እገምታለሁ። በዛ ላይ ደግሞ ልዩ ልዩ የሆኑት መሳሪያዎች በመጫወት ራሱ እየተጫወተ ይዘፍናል። ሊብራ ይረፋኩልዳ እና ይሄ ሁሉ አሊብራን ከሌሎች ዘፋኞች ትንሽ ልዩ ያደርጋል ብዬ ገምታለሁ። በእውነት አሊ ብራ ስለ አዘፋፈኑ ስልት ብናይ ላቤት ዘፈና አለ፣ ጥሩ የፍቅር ዘፈን የዘፈኑ አለ፣ ባህል ዘፈን። አሊብራ ሁሉንም ነገር አንድ ላይ ኮምፖዝ አድርጎ ያቀረበ ሰው ነው። ብዙ ዘፈኖች አሉ። አሊብራን አንዱን ዘፈን ከጀመርክ ሳስጨርሰው የምታሳለፈው ዘፈን የለም አለኝ። እኔ የራሴ የሆነ ብዙ ጊዜ እሱን እንኳን ሲመጣ ሪኮስት የማደርገው ዘፈን አለ። የፍቅር ዘፈን ነው። ኮቱ ያቢፍቱ ትያ ይላል። በጣም ስሎው ዘፈን ነው እና ፕሮባብሊ ይሄንን ከአርባ ዓመት በፊት እንደዚህ ነው የዘፈነው። እስካሁን ዩናው ያለፈ ጀኔሬሽንም የኔ ጀኔሬሽንም ከኔ ቀጥሎ ያለ ጀኔሬሽንም ይሄን ዘፈን ሲያዳምጡት፣ ልክ እንደ አዲስ ዛሬ እንደወጣ ዘፈን አድርገው ነው የሚያዩት። ሰው ታሌንቱ የእሱ ታሌንት ይህ ነው ተብሎ የሚነገር ነገር አለ። አሊብራና ላላዩ ሰዎች ይሄ ጥሩ እድል ነው ብዬ ገምታለሁ። እውነት ነው፣ እድሜ እየሄደ ነው፣ እርጅና እየመጣ መጣ ነው። ለሱ የሚሆን ለማህሙድ ይሄ ዳንኤል ያቀረበው ፕሮግራም ለሁላችንም፣ ሜቢ አውስትራሊያ ለመምጣት የመጨረሻ እድላቸው ሊሆን ይችላል። ይሄንን ቻንስ እንዳያመልጣቸውና ያው እኔ በሁለቱም ፕሮግራም ላይ እዛ ነኝ። ሰው መጥተው ይሄንን ፕሮግራም ተሳትፈው ሁለቱንም ታላቅ ዘፋኞች እንጆይ እንዲያደርጉት ብዬ ሁሉንም ጠይቃለሁ። ሰው ማንም መጥቶ ይህንን ፕሮግራም በአንድ ላይ እናሳምርና እነሱንም አስገዝተን እንሄድ። ፕሮግራሙን የሚያዘጋጀው የቪክቶሪያ ባህል ሴንተር ነው። በጣም አጭር ናት ፕሮግራሟ። ለፋሚሊም ለሁሉም የሚመች ጊዜ ነው። ሰው ሁሉም መጥቶ ይህንን ፕሮግራም ተሳትፎ አንድ ላይ እንጆይ እንድናደርግ ጠይቃለሁ። i so I